ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቮይስ ኦፍ አሜሪካ ስታንድስ ዊት ኢትስ ፌሎ ኢንተርናሽናል ብሮድካስተርስ ኢን ኮንደሚንግ ዚስ ጃሚንግ። የአሜሪካ ድምፅ ሬዲዮ ተባባሪዎቹ ዓለም አቀፍ የዜና ስርጭት ተቋማት ጋር በመቆም ይህንን የዜና አፈናና ማንኛውንም የዜናና የመረጃ ስርጭት ለኢትዮጵያ ሕዝብ ጆሮ እንዳይደርስ ወይም ለማንኛውም የዓለም አካባቢ አድማጭ እንዳይደርስ የሚያደርገውን አፈና ያወግዛል። የኢትዮጵያ መንግሥት የአረብ ሳት የሳተላይት ስርጭቶችን አፍነዋል ሲሉ ዓለም አቀፍ የቴሌቪዥንና ራዲዮ ጣቢያዎች አውግዘዋል። የሰማችሁትም በአሜሪካ ድምፅ የሁሉም ቋንቋዎች ዋና አዘጋጅ ስቲቭ ሬዲሽን ድምፅ ነው። ዝርዝሩን በዜና ዘገባው ይዘናል። ናብ ህዳሴ ግድብ ንስራሕ ኢሎም ብሞያ ይኹን ብስራሕ ኢሎም ናኸዱ ሃያ አምስት ይሆናሉ የተባሉ ሰዎች በሙያና በስራ ወደ ህዳሴ ግድብ ያመሩ ነበር። ከመንደር የወጡ ሰዎች በመኪናው ላይ ጥቃት ከፍተው ዘጠኝ ሰዎችን ገደሉ። አንዱን ደግሞ በአሰቃቂ ሁኔታ አንገቱን ቆርጠው ጥለውታል። በቤንሻንጉል አሶሳ ነዋሪ ሻለቃ ቴዎድሮስ ወደ ህዳሴ ግድብ ሲጓዙ በነበሩ ሰዎች ላይ ስለ ደረሰ አደጋ ከተናገሩት የተወሰደ ነው። በዚህም ላይ ዘገባ አለን። ሳምንታዊው የአጥቢያ ኮከብ በአፍሪካ በጋዜጦችና ሌሎች በወቅታዊ ርሶች ላይ ያተኩሩ ዘገባዎችና ቅንብሮችን አካተን ከዛሬ አርብ ግንቦት 22 2006 ዝግጅት ጋር የምሽቱ አስተናጋጆች አዲሱ አበበና እኔም አሉላ ከበደን ከአቀናባሪያችን ንጉሴ ታምሩና ከስርጭት መሐንዲሳችን ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። መልካም ምሽት ቀደም ሲል እንዳሰማናችሁ የኢትዮጵያ መንግስት የአረብ ሳት የሳተላይት ስርጭቶችን አፍኗል ሲሉ የዓለም አቀፍ የቴሌቪዥንና ሬዲዮ ጣቢያዎች አውግዘዋል። የሳተላይት ስርጭት እቀባ የዓለም አቀፍ ሕጎችን የሚጻረር፣ ዜጎች መረጃ የማግኘት መብታቸው እንዲገደብ ያደረገ ነው ሲሉ የመገናኛ ብዙኃኑ ኮንነዋል። የአሜሪካ ድምፅ ሬዲዮም ይህንን ድርጊት ከአጋር ዓለም አቀፍ የዜና አውታሮች ጋር አውግዞታል። ሄኖክ ሰማክሴር ዝርዝሩን ይዟል። የአሜሪካ ድምፅ ሬዲዮ ስርጭቶችን በበላይነት የሚቆጣጠረው ቦርድ ቢቢጂ፣ የጀርመን ድምፅ ዶቸ ቬለ፣ የብሪታንያው ቢቢሲ እና የፈረንሳይ ፍራንስ ቫንካት በአንድነት ያሰሙት ድምፅ የኢትዮጵያ መንግሥት በአረብ ሰዓት የሚተላለፉ የሳተላይት ስርጭቶችን አፍኗል ወይም ተጻራሪ ሞገድ ለቋል የሚል ነው። የቪኦኤ የዓለም አቀፍ ስርጭት ዋና አዘጋጅ ስቲቭ ሬዲሽ ቮይስ ኦፍ አሜሪካ ስታንድስ ዊዝ ኢትስ ፌሎ ኢንተርናሽናል ብሮድካስተርስ የአሜሪካ ድምፅ ራዲዮ ተባባሪዎቹ ዓለም አቀፍ የዜና ስርጭት ተቋማት ጋር በመሆን ይህን የዜና አፈናና ማናቸውንም የዜና መረጃ ስርጭት ለኢትዮጵያ ሕዝብ ጆሮ እንዳይደርስ ወይም ለማናቸውም የዓለም አካባቢ አድማጭ እንዳይደርስ የሚደረገውን አፈና ያወግዛል። በመገናኛ ብዙሀን የሚሰራጩ ዜናዎችን ወይንም ማንኛውንም መረጃ ማግኘት በተባበሩት መንግስታት የሰብአዊ መብት ሰነድ የተደነገገ የሕዝብ መብት ነው። የሳተላይት ቴሌቪዥኑ ስርጭት ታግዷል በሚል ድምጻቸውን ያሰሙ የመገናኛ ብዙሀን የአሜሪካ ድምፅ ሬዲዮን ጨምሮ፣ ለመሆኑ ያፈና ወይም የተጸራሪ ሞገዱ ከኢትዮጵያ ለመመንጨቱ ምን ማስረጃ አላችሁ? ለቪኦኤው ዋና አዘጋጅ ስቲቭ ሬድሽ ያቀረብኩት ጥያቄ ነው። ር አ የዜና ስርጭት አፈና ከየት እንደሆነ የሚረጋገጥባቸው መንገዶች አሉ። ሳተላይትና ልዩ ጂኦ ሳተላይት ምልክቶችን በመጠቀም የአፈናው ምንጭ የት እንደሆነ ለይቶ ማወቅ ይቻላል። ስርጭታቸው የታፈነው ተባባሪዎቻችን የአፈና ምንጩ ኢትዮጵያ መሆኑን አረጋግጠዋል። አፈናው ከኢትዮጵያ ይሁን ከሌላ ሀገር፣ ዋናው ቁም ነገር ትክክለኛና ተአማኒ መረጃዎችን ለህዝብ ማድረስ ህዝቡም ውሳኔ በማድረግ ህይወቱን እንዲመራ መፍቀድ ነው። የኢትዮጵያ መንግሥት ቃል አቀባይ አቶ ሽመልስ ከማልን ማምሻውን ደውለን ልናገኛቸው አልቻልንም። መልሳቸውን እንዳገኘን እናቀርባለን። የአሜሪካ ድምፅ የሳተላይት ስርጭቶች በናይል ሳት ስለሚተላለፉ አልተስተጓጎሉም። ሆኖም ይላሉ ስቲቭ ሬዲሽ፣ የሌሎች ዓለም አቀፍ የመገናኛ ብዙሀን ስርጭት ሲታፈን ቪኦኤን ያሳስበዋል። ከአሁን ቀደም የአሜሪካ ድምፅ ራዲዮ የዜና ስርጭት በኢትዮጵያ መንግስት ወይም ኢትዮጵያ ውስጥ ባሉና ከመንግስት ጋር ግንኙነት ባላቸው ኃይሎች ይታፈን እንደነበር እናውቃለን። በአሁኑ ሰዓት የአሜሪካ ድምፅ ራዲዮ የሳተላይት ስርጭት አልታፈነም። ነገር ግን የእኛ ስርጭት ስላልታፈነ ብቻ ከሌሎች ዓለም አቀፍ የዜና ስርጭት ተቋማት ጋር በመተባበር አንቆምም ማለት አይደለም። የዓለም አቀፍ የመገናኛ ብዙሃንና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብት ይዞታ ግምገማዎች የኢትዮጵያ መንግስት የመገናኛ ብዙሀንን ነጻነት ይዞታ የከፋ መሆኑን ጠቅሰው መሻሻሎች እንዲደረጉ ይወተውታሉ። የቀድሞ ገቢዎችና ጉምሩክ ባለስልጣን ዋና ዲሬክተርና ምክትል ዋና ዲሬክተርን ጨምሮ ሌሎች ተከሳሾች ያቀረቧቸውን የክስ መቃወሚያዎች የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት በአብዛኛው ውድቅ አደረገ። ችሎቱ በሶስተኛው መዝገብ ያቀረባቸውን ክሶች በአብዛኛው እንዲሻሻልም አዟል። አቃቤ ህግ ያሻሻላቸው ክሶችም የሚቀርቡበት ተለዋጭ ተቀጠሮ ተሰጥቷል። መለስካቸው አማካ ከአዲስ አበባ ዝርዝሩን ይዟል። ፍርድ ቤቱ በዛሬ ዕለት በዋለው ችሎት የፌዴራል ሥነ ምግባርና ጸረ ሙስና ኮሚሽን በቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር በአቶ መላኩ ፈንታ በምክትል ዋና ዲሬክተሩ አቶ ገብረ ዋጅ ወለ ጊዮርጊስና በሌሎች የባለስልጣኑ መስሪያ ቤት አንዳንድ የስራ መሪዎች እንዲሁም አንዳንድ ባለ ሀብቶች በመሰረተው ክስ ላይ ተከሳሾቹ ያቀረቧቸውን የክስ መቃወሚያዎች መርምሮ ብይን ሰጥቷል። አቃቢ ሕግ ክሶቹን በሦስት የተለያዩ መዝገቦች አደራጅቶና ለይቶ ባቀረበው መሰረት ፍርድ ቤቱም በእያንዳንዱ መዝገብ ላይ ብይን ሰጥቷል። በመዝገብ ቁጥር 141352 በ24 ተከሳሾች ላይ ካቀረባቸው 93 ክሶች መካከል አቃቢ ሕግ ሶስቱን ክሶች ብቻ እንዲያሻሽል ታዟል። በዚህ መዝገብ የተከሰሱት ካቀረቧቸው መቃወሚያዎች መካከል ክሱ ግልጽ አይደለም፣ የወንጀል ድርጊት የተባለው ከተጠቀሰው የህግ ድንጋጌ ጋር አይጣጣምም ተፈጸመ የሚባለው የወንጀል ድርጊት በጊዜና በስፍራ አልተገለጸም የሚሉና የኮሚሽኑንና የፍርድ ቤቱን ስልጣን የሚጠይቁም ነበሩ። ፍርድ ቤቱ ዘጠናውን የአቃቢ ህግ ክሶች ተቀብሎ ሁለቱም ወገኖች የይግባኝ መብታቸው የተጠበቀ እንደሆነ በመግለጽ አቃቢ ህግ ሶስቱን ክሶች ማለትም አስራ ሁለተኛን ሀያ አንደኛን እና ሀያ አራተኛን ክሶች አሻሽሎ ለሰኔ ሶስት ቀን ሁለት ሺህ ስድስት ዓመተ ምህረት እንዲያቀርብ አዟል። በመዝገብ ቁጥር 14 1413 አምሳ አራት የቀረቡ ክሶችን በተመለከተም ፍርድ ቤቱ አብዛኛውን የአቃቢ ሕግ ክስ ተቀብሎ ጥቂት ክሶችን አሻሽሎ በተመሳሳይ ቀን ማለትም ሰኔ 3 ቀን 2006 ዓ ም እንዲያቀርብ አዟል። በመዝገብ ቁጥር 14 1356 አቃቢ ሕግ ካቀረባቸው ክሶች መካከል ከአራቱ ክሶች በስተቀር ሁሉንም ማሻሸሎ እንዲያቀርብ፣ ከዚህም በስተቀር የአብዛኞቹ ተከሳሾች ጉዳይ በሌሎች ሁለት መዝገቦች እንደተደረገው ሳይሆን ጉዳያቸው ተነጥሎ እንዲቀርብና ክሱም በዚሁ አኳያ እንዲሻሻል አቃቢ ሕግ ታዟል። ተለዋጭ ቀጠሮም ለሰኔ 3 ቀን 2006 ዓ ም ሰጥቶ ችሎቱ ተነስቷል። አብዛኛዎቹ ተጠርጣሪዎች በቁጥጥር ስር ከዋሉ ከአንድ ዓመት በላይ አልፏል። አቃቤ ህግ ክስ ከመሠረተ 8 ወራት ያለፉ ቢሆንም እስከ ዛሬ ክርክሩ ወደ ፍሬ ነገር አልዘለቀም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በቅርቡ አመፅና አለመረጋጋት በተካሄደባት በማዕከላዊ አፍሪካ ሪፐብሊክ በተነሳው ተቃውሞ ቢያንስ ሁለት ሰዎች መገደላቸው ተገለጠ። ሁለቱ ሰዎች የተገደሉት ባንጉይ ውስጥ በተካሄደ የተኩስ ልውውጥ መሆኑም ታውቋል። ሮይተርስ የዜና አውታር እንደዘገበው የታጠቁ ሰላማዊ ሰልፈኞች ቡሩንዳውያን ሰላም አስከባሪዎች ወደሚገኙበት ጦር ሰፈር በመተኮሳቸው የሰላም አስከባሪዎቹም የአጸፋ ምላሽ ሰጥተዋል። አንድ የአካባቢው ጋዜጠኛ ለቪኦኤ ፈረንሳይኛ አገልግሎት እንደገለጠው ተቃዋሚ ሰልፈኞቹ በአብዛኛው ሙስሊም የሆኑት የሴሌካ ሽምቅ ተዋጊዎችና በአብዛኛው ክርስቲያኖች የሆኑት የጸረ ባላካ ነውጠኞች ትጥቅ እንዲፈቱ ለዓለም አቀፍ ኃይሎች ጥያቄ አቅርበዋል። ተቃዋሚ ሰልፈኞቹ በተጨማሪም ፕሬዚዳንት ፍራንሷ ቦዚዜ ባለፈው ዓመት ከስልጣን ከመወገዳቸው በፊት የነበረው ብሔራዊ ጦር ኃይልም ወደነበረበት እንዲመለስ መጠየቃቸው ታውቋል። ባለፈው ሳምንት ማላዊ ውስጥ የተካሄደው ፕሬዚዳንታዊ ምርጫ ድምጽ ቆጠራ እንደገና እንዲቆጠር በጠየቁ ሰላማዊ ሰልፈኞች ላይ ፖሊስ አስለቃሽ ጋዝ በመርጨት መበተኑ ተገለጸ። ሰላማዊ ሰልፈኞቹ ዛሬ አርብ በዋና ከተማዋ ሊሎንግዌ ውስጥ ባካሄዱት ትዕይንት ህዝብ ጎማ በማቃጠልና ሱቆች ላይ ጉድ አደጋት በማድረስ ተቃውሟቸውን ገልጠዋል። ተቃውሞ ሰልፉ የተካሄደው የአገሪቱ ከፍተኛው ፍርድ ቤት የምርጫውን ውጤት ይፋ በማድረግና እንደገና ይቆጠር የሚለውን ጥያቄ ለመመልከት ወይም ለመወሰን በሚያሰላስልበት ወቅት ነው። ያለፈው ሳምንት ምርጫ ግን የድምጽ ምርጫ ጣቢያዎች ዘግይተው መከፈትና የድምጽ መጭበርበርን ጨምሮ ብዙ ችግሮች የነበሩበት መሆኑም ተመልክቷል። ፕሬዚዳንታ ጆይስ ባንዳም የምርጫውን መጭበርበር አመልክተው አንዳንድ ድምጽ ሰጪዎች በተለያዩ ጣቢያዎች ተደጋጋሚ ድምጽ መስጠታቸውን ገልጠዋል። የምርጫ ኮሚሽኑ ግን በውጤቱ ተቃዋሚው መሪውን ፒተር ሙታሪካን በመሪነት አስቀምጦ ፕሬዚዳንት ባንዳን በሦስተኛነት ይዟል። ኒኮላስ ዳውሲ የሚስተር ሙታሪካ ዲሞክራሲያዊ ተራማጅ ፓርቲ ቃል አቀባይ ናቸው። የምርጫው ትክክል ነው፣ ይፋ መደረግም አለበት ነው የሚሉት። በአብዛኛው ትክክል ሀቀኛና ነፃ ምርጫ ነው። ለዚህም ነው የማላዊ ብሔራዊ የምርጫ ኮሚሽን በሕገ መንግስታዊውና መዋቅራዊ መመዘኛውና መስፈርቱ መሰረት ውጤቱን ይፋ እንዲያደርግ እየጠየቅን ያለ ነው። ፕሬዚዳንቷ ሚስ ባንዳ ትናንት በተናገሩት ቃል ፍርድ ቤቱ ውጤቱን ካጸደቀውና ሚስተር ሙታሪካም በእርግጥ አሸናፊ ከሆኑ ውሳኔውን ለመቀበል ዝግጁ ነን ማለታቸው ተሰምቷል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። የኢትዮጵያ ህዝብ እያንዳንዳችን ወይም እዛ ኢትዮጵያ ውስጥ ያለው ህዝብ በአጠቃላይ አንድነቱን፣ እኩልነቱን ዲሞክራሲውን የሚያበለጽግበት መንገድም አንድ ላይ ሆኖ መፈለግ አለበት። ዶክተር ቡሻታአ ቋንቋን መሰረት ባደረገ ፌዴራላዊ አስተዳደር ዙሪያ ሰሞኑን በተካሄደ ውይይት አንዱ ተሳታፊ ናቸው። በሁለተኛው አጋማሽ ከሌሎቹ ጋር ይቀርባሉ። አድማጮች አሁን ወደ ዕለቱ አብይ ርዕስ በቤንሻንጉል ጉሙዝ የሚኖሩ የሌሎች የኢትዮጵያ ክልሎች ተወላጆች ግፍ እየተፈጸመብን ነው ይላሉ። ባለፈው ሚያዝያ ወር ብቻ አስራ ሶስት ሰዎች መገደላቸውንና አስር የሚሆኑ ሌሎች መቁሰላቸውን ገልጠዋል። በጉዳዩ ላይ ካነጋገርናቸው ሰዎች መካከል በመለስተኛው ኦቶቢስ ወይም ሚኒባስ ላይ ከተፈጸመው ጥቃት ተረፉ ያሉ ሰውና ና ስለሚፈጸሙት ጥቃቶችም ዝርዝር አድርገው የገለጡ ይገኙባቸዋል። የትግርኛ አገልግሎት ባልደረባችን ገብረመድህን ነው ያነጋገራቸው። አዳነች ፍሳ እየታቀርበዋለች። በአሶሳ በኒሻንጉል ጉሙዝ ከ20 ዓመታት በላይ ለሆነ ጊዜ የኖሩት ሻለቃ ቴዎድሮስ ባለፈው መያዝያ 12 ቀን ወደ ህዳሴ ግድብ ለስራ ያመሩ በነበሩ ሰዎች ላይ ስለተፈጸመ ጥቃት አብራርተዋል። ናብ ህዳሴ ግድብ ንስራሕ ኢሎም ብሞያ ይኹን ብስራሕ ኢሎም ናኸዱ ነሩ ሀያ አምስት ይሆናሉ የተባሉ ሰዎች በሙያና በሥራ በስራ ወደ ህዳሴ ግድብ ያመሩ ነበር። ከመንደር የወጡ ሰዎች በመኪናው ላይ ጥቃት ከፍተው ዘጠኝ ሰዎችን ገደሉ። አንዱን ደግሞ በአሰቃቂ ሁኔታ አንገቱን ቆርጠው ጥለውታል። ከተገደሉት መካከል ስምንቱ የትግራይ ተወላጆች ናቸው፣ አንደኛው አማራ ነው። የቆሰሉ ሦስት ሰዎች ነበሩ፣ ታክመው ወደ አካባቢያቸው ተመለሱ። የተቀሩት ተሳፋሪዎች ተኩስ እንደሰሙ ወደ ጫካው አመለጡ። መኪናው ወደ አባይ ሥራ የሚሄዱ ሰዎች የተኮናተሩት ሲሆን አብዛኞቹ ተሳፋሪዎች የትግራይ ተወላጆች መሆናቸው በጥቆማ ታውቆና ተጠንቶ ሆን ብሎ የተደረገ ነገር ነው። መኪናውን አቃጥለውታል። እናም ያለው ሁኔታ በጣም አስጊ ነው። በአካባቢው በመዋለ ነዋይ ሥራ የተሰማሩ ሰዎችም መሳሪያቸውን ተነጥቀዋል ይላሉ ሻለቃ ቴድሮስ። ሄደው ሰሞኑ እዚህ ነው። በያዝነው ሳምንት ራሱ በእርሻ መዋዕለ ነዋይ የተሰማራን አስራ አራት የምንሆን ሰዎች ራሳችንን ለመጠበቅ በሕጋዊ መንገድ የያዝነውን መሳሪያ ነጥቀውናል። ራሳቸውን እንዳይከላከሉ መሳሪያቸው ከተወሰደ በኋላ የድብደባ ጥቃት ተፈጽሞባቸዋል። ካምፖቻቸውንም አቃጥለውታል። የዕጣን ማምረቻ ተቋምም ተዘግቷል። በአካባቢው በእርሻ ኢንቨስትመንት የተሰማሩት ሰዎች ቴድሮስ የተባለና የወንቺ ኢንቨስተሮች ሲሆኑ አምስት ሰዎችን ደብድበው ካምፓቸውን አቃጥለዋል። የሞተ ሰው ግን የለም። ሻለቃ ቴድሮስ ጥቃቱን የሚፈጽሙት ማን ናቸው የሚል ግምት አላችሁ ለሚለው ጥያቄ ሲመልሱ የክልሉ ባለሥልጣኖች እጅ አለበት የሚል ጥርጣሬ አለን ብለዋል። ናይ ክልል ሰበ ስልጣናት ደሎ ኢና ንብል ንሳቶም ከዓ ያው ካብ ኤርትራ ዝተለኣኹ ሸፋት እዩ ዝበሃል። እኛ የክልሉ ባለስልጣኖች እጅ አለበት የሚል ግምት ነው ያለን እነርሱ ደግሞ ከኤርትራ የተላኩ ሽፍቶች ናቸው ይላሉ። የህዝቡ ጥርጣሬ ግን የክልሉ ባለስልጣኖች እጅ ባይኖሩበት ኖሮ ድርጊቱን ያጋልጡና ይታገሉበት ነበር፣ ህዝብንም ያስተባብሩ ነበር የሚል እምነት ነው ያለው። ስለ ጉዳዩ የጠቆሙትን ሰዎች ደግሞ ተቀብለው እንደ ማስተናገድ ያስፈራሯቸዋል። ሻለቃ ቴድሮስ አያይዘውም በቤኒሻንጉል ጉሙዝ ክልል የሰብአዊ መብት ጥሰት አለ ይላሉ። በዋንኡ ናይ ሰብአዊ መብት ጥሰትም እኒሄ እዙ በዋናነት እዚህ አካባቢ የሰብአዊ መብት ጥሰትም አለ። የማንኛውም ብሔርና ብሔረሰብ ተወላጅ በማንኛውም የኢትዮጵያ ክልል ሄዶ የመኖር መብት አለው። ሆኖም የፍትህ ጉድለትና የልማት ጥያቄን በመጥቀስ ባለሥልጣኖችን የሚነኩ ነገሮች ሲነሱ የማስፈራራትና ሰበብ ፈልጎ የመክሰስ ሁኔታ አለ። እዚህ አካባቢ የሚኖሩ የሌሎች ብሔር ብሔረሰብ ተወላጆች ነጻነት የላቸውም። ከሁለተኛ ደረጃ ዜጋ ባነሰ ሁኔታ ነው የሚገኙት። የሌሎች የኢትዮጵያ ክልሎች ተወላጆች በድርጊቱ ተማረው ንብረታቸውን ትተው ከአካባቢያቸው እንዲወጡ በማድረግ ላይ ያሉ ነው የሚመስለን። በቤኒሻንጉል ክልል ያሉት ኢንቨስተሮችና ሌሎችም ለፌዴራል መንግስት አቤቱታ እንዳቀረቡ ሻለቃ ቴድሮስ ጠቁመዋል። እዚህ ያሉት ኢንቨስተሮች አንድ ኮሚቴ አቋቁመው ለፌዴራል መንግስት አቤቱታ አቅርበዋል። እኛም ፌዴራል መንግስት በሰላም የምንኖርበትን መንገድ እንዲፈልግልን ስሞታ አቅርበናል። የበላይ አካላት እዚህ ድረስ መጥተው ተመልክተዋል። የሚሰጡት መፍትሄ ካለ እየጠበቅን ነው። ሻለቃ ቴድሮስ በአካባቢው ጉዳት የማድረስ ጉዳይ አዲስ ነገር እንዳልሆነ ሲያብራሩ ከ2000 ዓ ም አንስቶ የትግራይ ተወላጆች በሆኑ አምስት መኪኖች ላይ ጥቃት ተፈጽሟል፣ አቃጥለዋቸዋል። በሌሎች ክልል ተወላጆች ላይ ካሁኑ በስተቀር እንዲህ አይነት ድርጊት አልተፈጸመም። አብዛኞቹ ጥቃት የሚፈጸምባቸው መኪኖች የትግራይ ተወላጆችን ነው ብለዋል ሻለቃ ቴድሮስ። ለስራ ወደ ህዳሴ ግድብ ይጓዙ በነበሩት ሰራተኞች ላይ ጥቃት ከተፈጸመ በኋላም ከተከፈተ ሌላ ጥቃት ከተረፉት ሰዎች መካከል ስሙን ለመግለጽ ያልፈለገ አንድ የአሶሳ ከተማ ነዋሪ ደግሞ በሱዳን ድንበር አካባቢ ስለተፈጸመው ጥቃት ገልጿል። ካብ አሶሳ ናብ ኩርሙክ ይባሃል ናብ ናይ ሱዳን ጠረፍ ንኸይድ ነርና ከአሶሳ ኩርሙክ ወደ ተባለው የሱዳን ጠረፍ ነበር የምንጓዘው። ቀኑ ሚያዝያ 22 ሲሆን ሰዓቱ ከምሽቱ 12 ሰዓት ገደማ ነበር። ጉዞ ላይ እንዳለን በድንገት ከዐሥር የማያንስ ጥይት ተተኮሰብን። ሹፌሩም ተመትቶ እያለ በዚግዛግ እየነዳ መኪናዋን ጫካ ውስጥ አስገባት። አጥቂዎቹም የወታደሮች መኪና መሰላቸው መሰለኝ ትተውን ሄዱ። እኛም በድንጋጤ ጫካ ውስጥ ገብተን ተበታተንን። አጥቂዎቹም አልተከተሉንም። ወደ አሶሳ ስልክ ደውለን እርዳታ ጠየቅን። መከላከያና ፌዴራል ፖሊሶች ደረሱልን። ከአደጋው የተረፈው የአሶሳ ነዋሪ አያይዞም ችግሩ የአካባቢው ሰዎች በክልሉ የሚኖሩ የትግራይ ተወላጆች፣ ኦሮሞዎችና አማሮች ከአካባቢያችን ይውጡ የሚል አቋም ስላላቸው ነው ይላል። የቤኒሻንጉል ጉሙዝ ምክትል ፖሊስ ኮሚሽነር አኑር ስለ ጉዳዩ የሚያውቁት ነገር ካለ ተጠይቀው በጉዳዩ ላይ ስላልተዘጋጀን ሌላ ጊዜ ምንናገር ይሻላል ብለዋል። ለሶስት ቀናት በተከታታይ ስልክ ደውለን ግን ስልኩ አልተነሳም። ቀደም ብሎ ያቀረብነው የዕለቱን አብይ ርዕስ ነበር። የትግርኛ ቋንቋ ባልደረባችን ገብረ መድን ያዘጋጀውን አዳነች ፍስሃዬ እንዳቀረበችው። አሁን ወደ ቀጣዩ ዘገባ ነው የምናልፈው። የታሰሩት የሙስሊሙ ማህበረሰብ ተወካዮች ችግሮች መፍትሄ አፈላላጊ ኮሚቴ አባላት እንዲፈቱ በመጠየቅ ዛሬ አርብ በአዲስ አበባ በፒያሳ ኑርና እንዲሁም ክልል ከተሞች ወልቂጤና ሻሸመኔን ጨምሮ መስጊዶች ውስጥ ተቃውሞ መካሄዱ ተነገረ። እኛም ኮሚቴው ነን፣ ፍትህ ለታሰሩት የሚሉ መፈክሮች እንደታዩባቸው የተገለጹት ተቃውሞዎች በሰላም መጠነቀቃቸውም ታውቋል። ሰለሞን ክፍሌ አጠር ያለ ዘገባ አጠናቅሯል። በቅድሚያ የደወልኩት ወደ አዲስ አበባ ነበር። ራሱን ያስተዋወቀልኝ ሰው ስለ ዛሬው መርሃ ግብር ማብራሪያ ሰጥቶኛል። በተቃውሞ የተሳተፈውም ፒያሳ በሚገኘው ኑር መስጅድ መሆኑን ነግሮኛል። ሁዜር አብደላ ይባላለሁ። ተቃውሞ ማሰማታችሁ ነው የተነገረው። ምንድን ነው ተቃውሟቸው? እንደሚታወቀው ከግንቦት አስራ አምስት ጀምሮ የተያዘ አንድ መርሃ ግብር ነበረ። ይሁም እኛ ኮሚቴን የሚል መርሃ ግብር ነበር። በዛ መርሃ ግብር መሰረት ሳምንቱ ሙሉ በተለያየ መንገድ ተቃውሟችንን ስናሰማ ቆይተን ዛሬ የተቃውሞን መጨረሻ በሚል መስር ላይ ግንቦት ሀያ ሁለት ዛሬ ማታ ተቃውሞ አድርገናል። ተቃውሟችንም እኛ ኮሚቴን የሚል ነበር፣ በሚል መሪ ቃል ነበረ። የመፍትሔ አፈላላጊው ኮሚቴ አባላት ከታሰሩ ጊዜ ጀምሮ ብዙ ጊዜ ተመሳሳይ የተቃውሞ ስብሰባ አካሂዳችኋል። ይህ ዛሬው ከቀደምቱ በምን ይለያል? አዎ ብዙ ተቃውሞችን አድርገን ነበረ ከዚህ በፊት ነገር ግን አሚራችን ድምጻችን ይሰማ በቅርቡ ይፋ ያደረገው አንድ ነገር አለ። ይህም መብት ከመጠየቅ ወደ ማስከበር የሚል ነው። አንደኛ ነገር በአሁኑ ሰዓት መሪዎቻችን ፍርድ ቤት ቀርበው የመከላከያ ምስክር እያስደመጡ ነው። የመከላከያ ምስክራቸው እዛ ቀርበው የሚመሰክሩ ሰዎች ብቻ እንዳንሉ ለመንግስት ለማሳወቅና እነዚህ መሪዎቻችን እነዚህ የሰላም አምባሳደሮች የተመረጡት በህዝበ ሙስሊሙና በሚሊዮኖች እንደሆነ ለማሳወቅ እኛም ምስክር እንደሆነ አሁን የመጨረሻው ምዕራፍ ላይ የተደረሰው እያስመሰከሩ ነው። ይህ ምስክር የማሰማታቸው ደግሞ ምናልባት የወያኔ መንግስት ነፃ ሊያወጣቸው ይችላል የሚል ግምት ኖሮን አይደለም፣ ወይም ደግሞ ፍትህ እናገኛለን ምንል አይደለም። ነገር ግን ምስክር ከተባለ የማስመስከሩ ካልቀረ ድረስ እኛም ሁላችንም ምስክሮች ነን። እነዛ ፍርድ ቤት ቀርበው የሚመሰክሩ ወይም በቁጥራቸው እኔና ያክል ተብለ የተገደቡ ሰዎች ብቻ እንዳልሆኑና እኛም ምስክራቸው እንደሆነ ለማሳወቅ እኛም ምስክሮቻቸው ነን። የተመረጡት በህዝበ ሙስሊሙ በሚሊዮኖች መመረጣቸው ለማሳወቅ ነው። ዛሬ እኛም ኮሚቴ ነን የሚለውን ነገር ይዘን ተቃውሞ ያደረግነው እና በምን ሁኔታ ተጠናቀቀ? የዛሬው በአዲስ አበባ ኑር መስጊድ የተካሄደው ተቃውሞ በተባለው መሰረት ፈጽሟል። የታዘዘው ምን ነበር መሰለ? አንደኛ ነገር ያው የእነሱ መታሰር የእኛም መታሰር ነው። ድምጻችንን ይዘው ነው የታፈኑት እኛ ልክ ናቸው ወያኔ እንደሚለው እነዚህ ሰዎች የራሳቸውን አላማ፣ የራሳቸውን አጀንዳ፣ የራሳቸውን ነገር ለማሳካት ብሎ አይደለም። ወደ መንግስት አካል ይሄዱ እኛው ነን ካሉበት ቀስቅሰን የተሻሉ ሰዎች ስለሆኑ አዋቂዎች ስለሆኑ ይህን እውቀታቸው ተጠቅማችሁ መንግስትን በተቻለ መልኩ አስረዱልን፣ ከኛ ይልቅ እናንተ ትሻላላችሁ። ያኔም እኛ ተሰብስበን ተቃውሞችን በምናደርግበት ሰዓት መቶ ያደረጉት ነገር ቢኖር እኛን ማረጋጋት ብቻ ነበር። እኛ የነበርንበት ጊዜ ጥሩ አልነበረም፣ ስሜታዊ ነበርም። በዛ ሰዓት ጥያቄያችን እንዲመለስ ብቻ ነበር የምፈልገው ነገር ግን አካሄዱ ይህ አይደለም። ከመሀላቸው ሁሉም ምሁሮች ናቸው፣ የህግ ተማሪዎች አሉ፣ ሽማግሌዎች ነበሩ፣ አሁንም አሉ፣ አሊሞች አሉ፣ ማለት የእምነቱ ተማሪዎች አሉ። ከነዛ የተሰባጠረ አካል አውጥተን እናንተ ይህን ጥያቄያችንን አስመልሱልን ብለን ልከናቸው በላክንባቸው ቦታ ነው ሄደው የቀሩብን። ተይዘውብናል። ስለዚህ እነሱ መታሰር ማለት የኢትዮጵያ ዞ ጠቅላላ መታሰሩን ለማሳየት እጃችንን ለአምስት ደቂቃ ያክል ጠልፈን ነበረ። ማለትም የመታሰር ምልክት ነበር ያሳየ ነው። ከዛ በኋላ ደግሞ እኛ አንድ እንደሆነ እነዚህ መሪዎቻችን ደግሞ ለማስፈታት እስከ መቼውም ቢሆን እስከ ትግሉ ማለት በትግሉ ላይ ውጤታማ እስክንኖን ድረስ ህይወታችንም ቢሆን ሰውተን የመምጣት ያለበት ነገር ሁሉ እስኪመጣ ድረስ አንድ ላይ ሆነን መቀጠላችን ለማሳየት ሁላችንም እጅ ለእጅ ተያይዘን ቁጭ ብለንም ተንበርክከንም ቆመንም ያን ምልክት አሳይተናል። የሚገባው ከሆነ ማለት ነው። ሰላማዊ ሰልፉን አድርገን በሰላም እያጨረስ ነው፣ እኛ አሚራችን ወይም መሪያችን ድምጻችን ሲሰማ በአዘዘን መሰረት የታዘዝነውን ፈጽመን ወደ የቤታችን በሰላም ተመልሰናል። አቶ ኦመር አብደላ፣ በመጨረሻም እኛው ራሳችን እንዲመሩን የመረጥ ናቸው የኮሚቴ አባላት ወህኒ ቤት እስካሉ ድረስ በዝምታ የምንቀመጥበት ምክንያት አይኖርም መፈታት እንዳለባቸው መንግሥትን ለማስገንዘብ ዛሬም ነገም ደጋግመን እንጮኋለን፣ ትግላችን ይቀጥላል ብሏል። ወደ ሻሸመኔና ወልቂጤ ከተሞችም ስልክ ደውዬ ነበር። የሻሸመኔው የመያዝ ምልክት ብቻ ይሰጣል። የወልቂጤው ተነሳ። ማን ልበል ስል ጀመርኩ። አቤት። ስሜ ባይጠቀስ ጥሩ መሰለኝ። ወልቂጤ ውስጥ በየትኛው መስጊድ ነበር እርሶ የተገኙት? ዛሬ ዛሬ በወልቂጤ በታላቁ ረቢ መስጊድ ነበር። ምንድን ነው ተቃውሟችሁ? ያው ተቃውሟችን መንግስት በአስርጣታችን ፈርመን የላክናቸው ኮሚቴዎቻችን ያው ህጋዊ ባልሆነ መልኩ ታስረውብናል። እንዲሁም ደግሞ ፍትህን አተው እስከ ዛሬ ለብዙ ጊዜያቶች ቆይተውብናል። ሀገራችን ላይ ፍትህ አተናል። ያው ኮሚቴዎቻችን ፍትህ ተነፍቆ አሉ። ፍትህ ለኮሚቴው በምን ነበር የዛሬው ተቃውሟችን? ብዙ ጊዜ ተመሳሳይ ተቃውሞ ስብሰባዎችን አካሂዳቸዋል በየመስጊዱ ይህ የዛሬው ከሌሎቹ ከበፊቶቹ በምን ይለያል? መላው የሙስሊሙ ማህበረሰብም ከኮሚቴው አጋርነቱን ለማሳየት ነው። የዛሬው ተቃውሟችን በዋናነት መፍትሄ ያመጣል ብላችሁ ታምናላችሁ? አዎ ምክንያቱም ዘንድሮ ላይ ያው የምናውቃቸው ብዙ ነገሮች አሉ። ቀጣይ ሁለት ሺህ ሰባቶች አሉ። ከእነዛ ጋርም በተያይዞ ያው መፍትሄዎች ይመጣሉ ብለን ስለገመትን የዛሬው ተቃውሟችን ከሌሎች ጊዜያቶች ለየት ባለ መልኩ መፈክሩንም ለየት ባለ መልኩ የጀመርንበት ማለት ነው። በምን ሁኔታ ተጠናቀቀ የዛሬው ስብሰባ? የዛሬው የወልቅጤ ተቃውሞ ያው በዝምታ ነበረ። መላው የሙስሊሙ የከተማው የሙስሊም ማህበረሰብ አሚራችን ባዘዘን መሰረት ነጭ ጀለቢያችን ለብሰን ወደ ግቢ ገብተናል በጊዜ እናም ያው ሰው እስከ ሰላት በኋላ እዛው በተቀመጠበት ለመላው ለሙስሊሙ ማህበረሰብ፣ እንዲሁም ደግሞ በግፍ ለታሰሩ ኮሚቴዎቻችን እና ውድ ወንድምና እህቶቻችን ዱዓ በማድረግ እንዲሁም ደግሞ በመጨረሻም አንድነቱን መላው ሙስሊሙ አንድ መሆኑን ለማሳየት ተቃውሞ ከአበቃ በኋላ ተቃቅፎ ነው የተለያየው እና በሰላም ነው የተጠናቀቀው። የዛሬ እርግጥ የተቃውሙ በጣም አመሰግናለሁ ለጊዜ። እሺ እናመሰግናለኝ። በአንዳንዶቹ መስጅዶች መርሃ ግብሮች ከተጠናቀቁ በኋላ ፖሊስ ገብቶ እንደነበርም ተነግሮኛል። ይህንንም ከመንግስቱ ወገን ለማጣራት ሞክሬ አልተሳካልኝም። ለማንኛውም የታሰሩትን የሙስሊም ማህበረሰብ ችግሮች መፍትሄ አፈላላጊ የኮሚቴ አባላት በተመለከተ የመንግስቱ አቃቤ ሕግ በሽብር ወንጀል ከሷቸው ራሳቸውን እየተከላከሉ እንደሚገኙ ይታወቃል። ፕሮግራማችን ይቀጥላል። ነቀምትና አረማያን ጨምሮ በተለያዩ የኦሮሚያ አካባቢዎች የጸጥታ ኃይሎች ትናንትናና ዛሬ በሰው ላይ ድብደባ፣ እስራት እየፈጸሙ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነቃ ተናግረዋል። ሁኔታውን እየተከታተለ ነው ሰለሞን አባተ። ዝግጅቱ እንዳለቀለት እናቀርባለን። አድማጮች፣ አሁን ከእናንተ ወዳገኘናቸው አስተያየቶች እንለፍ። ሄሎ፣ ውድ ቪዎች እንደምን ከረማችሁ። ሰሞኑን በአቶ ከፈለኝ ዙሪያ በቀይ ሽብር ምክንያት ብዙ ንጹሀን ኢትዮጵያኖችን የፈጀው የሀያ ሁለት አመት ስርዓት መፈረዱን ሰምተናል። በእውነት አዎ፣ እንደነ አቶ ከፈለኝ አይነቶቹ ብዙዎች ደግሞ በዚህ በአሜሪካ ውስጥ እየተሽለኮለኩ የሚኖሩ አሉ። በዛም ሰዓት የዛ ሰለባ ከነበርኩ አንዱ ባልገደልም ከሞት መሀል ያመለጥኩ ስለሆነ በተለይ ቦላይታ ከተማ ውስጥ ብዙዎች ሕይወታቸው ጠፍቷል፣ የምናውቃቸው ማለት ነው። ስለዚህ አሁን በተለይ ከአንዳንዶች ጋር በወቅቱ በእስር ላይ ከነበሩ ሰዎች ጋር አሁን በህይወት ያሉ አሉ። ከእነሱ ጋር እየተነጋገርን ነው። በአንዳንድ ሁኔታ ነፍሰ ገዳዮቹ ማምለጥ የለባቸውም። የሰው ሕይወት ነው የጠፋው። ስለዚህ መጠየቅ አለባቸው። ቸሪቅ ተመን ቮይስ ኦፍ አሜሪካ አማርኛ ክፍል አዘጋጆች፣ በዛሬው ቀን በእናንተ ሬዲዮ ከፋሌን በሚባለው ሰውዬ በአዲስ አበባ በነበረበት ሰዓት ላይ ከፍተኛ የሆነ ቀይ ሽብር ወይንም ደግሞ አዲስ አበባን ከተማ ቄራ ያደረገ የሰው ልጆችን ያረደ ያሳረደ፣ ያስተራረደን የፍርድ ውጤት ሰምተናል። ማለት የፈለግኩት በዚህ በሰሜን አሜሪካ የሚገኘው ከፋለኝ አንድ ብቻ ሳይሆን ሌሎች በመቶዎች የሚቆጠሩ ከፋሎኞች በሰሜን አሜሪካ ውስጥ ይኖራሉ፣ ይቀመጣሉ። ያ በጣም ማዝነው ነውና እጅግ ልቤን የጎዳው ነገር ቢኖር አሜሪካ ጨቋኙንም ተጨቋኙንም ገዳዩንም ተገዳዩንም ሁለቱንም በሙሉ እየሰበሰበች በምድሯ ላይ ማስቀመጧ ነው። እነዚህ በቀይ ሽብር ወንጀል ፈጽመው በዚህ በሰሜን አሜሪካ የሚገኙት በጠቅላላ ከኢት እስከ ወስ መካከለኛው ላይ በመሆኑ አስፈላጊውን ነገር ተከታትሎ ለመያዝና ለእነሱን ለመጠቆም ሁላችንም በሙሉ ወደኋላ አንልም። አድማጮች አስተያየት የላካችሁልን እናመሰግናለን። ነገር ግን ይሄ የሰማችሁት አስተያየት በሙሉ በትላንቱ ምሽት የተላለፈ ነው። ስለተፈጠረው ስህተት ይቅርታ እንጠይቃለን። ሌሎች በርካታ አስተያየቶቻችኋሉ። እነሱን በሌላ ጊዜ እንዳለን ሰዓት መጠን እናቀርባለን። አሁን ወደሚቀጥለው የምሽቱ ዝግጅት ነው የምናልፈው። የአሜሪካ የመዝናኛ ዝግጅት ራያን ቴደር ዛሬ በሙዚቃው ዓለም ውስጥ እጅግ ስራ የበዛበት ሰው ሳይሆን አይቀርም ይለናል። በመንደርደሪያው ሰለሞን ያዘጋጀው ቅንብር ነው። የዋን ሪፐብሊክ ባንድ ዋና ዘፋኝ ቴደር ለሌሎች ድምፃውያንም ግጥሞችን ይጽፋል። ከዚህ መደበኛ ስራ ውጪ ከሆነው የዘፈን ግጥሞች ድርሰት ሥራው ባለፈው ዓመት ወደ ሁለት ተኩል ሚሊዮን ዶላር ሰርቷል። ስለዚህ ድካም ያልተፈጠረበት ስለተባለ የጥበብ ዓለም ኮከብ ኬትሪን ኮል ያጠናቀረችውን ሪፖርት ሰለሞን አባተ በዛሬው የአሜሪካ መዝናኛ ፕሮግራም እንዲህ አቀናብሮታል። የዋን ሪፐብሊኩ የመጀመሪያ ዝማሬ እንጎቻውን በለው አፖሎጃይዝ እንደገና ገና ተቀናብሮ እስኪወጣ በሙዚቃው ፕሮዳክሽን ቋንቋ ሪሚክስ እስኪደረግ ድረስ እኮ ይህንን ያህል ቀልብ የሳበና ጆሮ ያነቃ አልነበርም። በኋላ ታዲያ ለራያን ቴደር የመጀመሪያው ባለ ብዙ ሚሊዮን ዶላር ሽያጭ ወረትና ሲሳይ ሆነለት። ፈጥኖም ለሌሎች ዘፋኞች ግጥም ጸሐፊና ሙዚቃ አቀናባሪ ለመሆን በቃና ድንቅ ስኬቶችን ያስመዘግብ ጀመር በዓለም አቀፍ ደረጃ ድንቅ የሆኑ የተባሉ ስራዎች ለምሳሌ የሊዮና ልዊስን ብሊድንግ ላቭ፣ የሚደማ ፍቅር የመሰለውን ደረሰ። እንዲሁም የኬሊ ክላርክሰን አልሬዲ ጋን ሄደ የቴደር ስራ ነው። ደግሞም የቢዮንሴ ሀሎ ደግሞም ሩመር ሃዚት ይታማል፣ ሰው ይንሾካሾካል፣ የጻፈው ራያን ቴደር አውራጇ ድንቂቱ ወለላይቱ አዴል። አባቱ ሙዚቀኛ፣ እናቱ አስተማሪ የሆኑት ቴደር በኦክላሆማ ባላገር በሃይማኖት አጥባቂ ቤተሰብ ውስጥ ነው ያደገው። እድሜው አስራዎቹ ቤት ከመግባቱ አስቀድሞ መንፈሳዊ ሙዚቃና ዝማሬዎችን ነበር እያደመጠ የበቀለው። ታዲያ ይህንን የወንጌላዊ ዝማሬዎች ተጽዕኖ በዘፈኖች ውስጥ ብቻ ሳይሆን በአጠቃላይ በመንፈሱም ሰርጎ ይስተዋላል። የቴደርን ሕይወትና ስራዎች ለሙዚቃ ደረጃ መዳቢው ቢልቦርድ መጽሔት በቅርቡ የዘገበው አንድሮ ሀምፕ ሙዚቃዎቹ ተወዳጅ የሆኑበት አንዱ ምክንያት አድማጩ በዘፈኖቹ ውስጥ ተጨማሪ ትርጉም ወይም ቃና ስለሚያገኝበት ነው ብሏል። ዝም ብሎ ድንቅ እኮ አይደለም። ዝም ብሎ ዘፈን፣ ዝም ብሎ ፓፕ ዝማሪ አይደለም። ጠለቅ ያለ ትርጉምም ያቀፈና ያዘለ ነው እንጂ። ብዙዎቹ ዝማሪዎቹ መንፈሳዊነት የተጠናወታቸው ናቸው። ሕይወትን አስረግጠው የሚያስገነዝቡ ይመስለኛል። እንዲያው እጆችህን ገልበህ በየፓርቲውና ጭፈራው ላይ መዝለል ብቻ አይደለም። እንዲያውም በግልብጡ ነው። ከዚያም ወጣ ያለ ጠለቅ፣ ዘለግና ዘለቅ ያለ ባለፉት ስድስት ወራት ውስጥ ብቻ የቴደር ስም በማሩን ፋይፍ፣ በኤሊ ጎልዲንግና በደሚ ላቫቶ ሥራዎች ላይ አርፏል። ከዩቱ አሪያና ግራንድ ቴለር ስዊፍት ጋር የሰራቸውም ቅንብሮች ሰሞኑን ይወጣሉ ተብሎ እየተጠበቁ ነው። አንድሩ ቶደር በመጪ 20 ዓመታት ቴደርን የት አድርጎ ይሆን የሚያየው? ጎዳናውን እንደፈጨ ይቀጥል ይሆን? ቀልቡ ዩቱብን መሆን ነው። ዘፈኖቹ ዝማሬዎቹ፣ በሰዎች ሕይወት ውስጥ የዕድሜ አሻራ መለኪያ መቁጠሪያና ምልክት እንዲሆኑ ማድረግ። ዩቱዎች ዘንድሮ በሃምሳ ዓመት ዕድሜያቸው ውስጥ ናቸው። ዓለምን ግን አሁንም እንደ ዞሩና እንዳዳረሱ ነው። ብቻቸውን እንዳይመስሏችሁ የሚነግዱት የራያን ቴደርን ድንቅ ዝማሪዎች ድርሰቶችና ቅንብሮችን ሰንቀው እንጂ ሰለሞንን ለቅንብሩ እናመሰግናለን። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ተኩል አለፍ ብለዋል። 3 ከ33 ይላል። የዓለም ዋና ዋና ወሬዎችን ባጫጭሩ የኢትዮጵያ መንግሥት የአረብ ሰዓት የሳተላይት ስርጭቶችን አፍኗል ሲሉ የዓለም አቀፍ የቴሌቪዥንና ሬዲዮ ጣቢያዎች አወገዙ። የሳተላይት ስርጭት እቀባ የዓለም አቀፍ ሕጎችን የሚጻረርና ዜጎች መረጃ የማግኘት መብታቸው እንዲገደብ ያደረገ ነው ሲሉ የመገናኛ ብዙሀኑ ኮንነዋል። የአሜሪካ ድምፅም ይህንን ድርጊት ከዓለም አቀፍ የዜና አውታሮች ጋር በመሆን አውግዞታል። የአሜሪካ ድምፅ ራዲዮ ተባባሪዎቹ ዓለም አቀፍ የዜና ስርጭት ተቋማት ጋር በመቆም ይህን የዜና አፈናና ማናቸውንም የዜናና የመረጃ ስርጭት ለኢትዮጵያ ህዝብ ጆሮ እንዳይደርስ ወይም ለማናቸውም የዓለም አካባቢ አድማጮች እንዳይደርስ የሚደረገውን አፈና ያወግዛል። በመገናኛ ብዙሀን የሚሰራጩ ዜናዎችን ወይም ማናቸውን መረጃዎች ማግኘት በተባበሩት መንግስታት የሰብአዊ መብት ሰነድ የተደነገገ የህዝብ መብት ነው። አንድ የሶሪያ የመብት ተሟጋሽ ቡድን እንዳስታወቀው መንግስቱ በዚህ ዓመት በትልቋ የአገሪቱ ከተማ አሌፖና አካባቢዋ ባካሄደው ግድያ ወደ ሁለት ሺ ያህል ሰዎች ህይወታቸው ጠፍቷል። የሶሪያ ሰብአዊ መብት ተቆርቋሪ ቡድን ዛሬ ይፋ ባደረገው መግለጫ ከሟቾች መካከል 567 ወንዶችና 283 ሴቶች መሆናቸውን አመልክቷል። የሰብአዊ መብት ተሟጋሽ ቡድን ኃላፊ ራሚ አብድ አራማ ለቪኦኤ ሲናገሩ ይህ አሁን የሚካሄደው አመፅ ለመጪው ሰኔ ሶስት የታቀደውን ምርጫ ያደናቅፋል ይላሉ። አዲስ ፕሬዝዳንት ለመሰየም ምርጫ አካሄዳለሁ እያልክ እንዴት ነው በአንድ አካባቢ ብቻ በጥቂት ወራት ውስጥ ሲቪሎችንና ወደ ስድስት መቶ ህጻናትን በጥይት የምትገድለው? ያውም የራሴ ነው የምትለውን ህዝብ። እውን ይሄ አካሄድ ወደ ዲሞክራሲያዊ ስርዓት የሚወስድ ነው? ይህን በማድረግህ ወደ ፍርድ ብሎም ወደ ወኒ መውረድ ነው ያለብህ። የሆነ ሆኖ ፕሬዝዳንት በሽር አልአሳድ በምርጫው ለሶስተኛ ጊዜ ያሸነፋሉ ተብሎ ይጠበቃል። ርዕሰ ዜናው ይኸው ነው። አድማጮች ቀደም ሲል ሰሎሞን አባተ እያዘጋጀ ያለውን ቅንብር አጠናቆ አሁን ስቱዲዮ ይገኛል። ነቀምትና ሐረማያን ጨምሮ በተለያዩ የኦሮሚያ አካባቢዎች የጸጥታ ኃይሎች ትናንትና ዛሬ በሰው ላይ ድብደባና እስራት እየፈጸሙ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ተናግረዋል። ሰሎሞን ቀጠል። እሺ፣ አመሰግናለሁ። አዲሱም ነቀምት ውስጥ ሰዎች በጅምላ እየተያዙና እየታሰሩ ነው የሚባል መረጃ እንደደረሰን ወደዚያው ደውዬ ነበር። ማምሻውን አንድ የከተማይቱን ነዋሪ አግኝች። ያነጋገርኩት ነዋሪ ነኝ ያሉ ሰው ነው ያነጋገርኩት። በኦሮምኛ ልናገር ወይ? አይችሉም። በአማርኛ ቢሆን እመርጣለሁ። እሺ በቃ ከተሰባበረ ይቅርታ አድርጉ። ምንም ችግር የለውም። በደንብ ነው የሚናገሩት እኮ። አሁን እየሰማዎት ነው። እሺ። ያው ዛሬ እኔ ኢንፎርሜሽኖች፣ ነቀምት ነው የምኖረው ሰው እየተገረፈ ነው፣ እየተደበደበ ነው በአድማ በታኝ፣ በፌዴራል በፖሊስ ሰው በሰላም ወጥቶ መግባት ራሱ እየከበደ ባለ ደረጃ ላይ ነው ያለ። ነው ምን እየተፈጠረ ነው ያለው? እስቲ እንገሩኝ በዝርዝር የሆነውን ነገር። ዛሬ ደግሞ ዝም ብሎ ተማሪዎች ከትምህርት ቤት እየወጡ በፌዴራል ና ንትን እየታጀበ ነው ከተማው ራሱ በቃ በእነሱ አንዳንድ ሰው ይዞ ነው ያሉት። ይገርፋሉ፣ ይደበድባሉ ሰው ሲወጣ ሲገባ ይደበደባል። ዛሬ አሁን እንደምሳሌ ለመናገር የምፈልገው አንድ የሆነ ልጆች አሉ። አባት እናት የላቸውም። እነሱ ከቀን ስራ እየገቡ ከአንዱ ስሙ አዲሱ ቶላ ይባላል። አንዱ አንዱ ቶላ ደግሞ ሴቷ ደግሞ የአደኒ ቶላ ትባላለች። ወንድምና እህት ናቸው። ወንድምና እህት ናቸው እና ደብድቦ እርሳቸውን ሰብሮ ይዞ ወጡ። በጣም እየፈራን መኖር ራሱ ዲሞክራሲ የሚባሉ እንኳ ቀርቶ መኖር ራሱ እያሰጋ ነው። ምስራቅ ወለጋ ላይ ማለት ነው። ከጎቡ ሰዬ ወረዳ የሚባል አንዳለ ጉደያ ቢላ ወረዳ የሚባል አንዳለ። እንደ ፍቃዱ እንደ ፈለግ ነው። ልብስ ራሱ መልበሱ ራሱ እየከበደብን ነው። ጥቁር ልብስ መልበስ መልእክት አለው ተብሎ እየተደበደቡ አስተማሪዎች ራሳቸው፣ አስተማሪ ሃይስኩል አስተማሪ አንዱ ታስሯል። አሁን ሁለት ወር ተወሰነበት። ፍርድ ቤት ራሱ በእነሱ እንትን ነው የሚሰራ እንጂ በሰ በህግ አይደለም። እና እንደዚህ እንደዚህ አይነት ውስጥ ነው ያለን። ለምንድን ነው የታሰሩት እኚህ ሰው? ጥቁር ልብስ ለበስኪ ይሄ ለምንድን ነው ጥቁር ልብስ የለበስከው ብሎ አንድ አምስት ሰው አስሮ ነበር ከእነሱ እሱም ይዞ አሰሩት። አሁን ተለቀዋል አልተለቀም። ሁለት ሁለት ወር ተወሰነበት በፍርድ ቤት ማለት ነው። ለምን ምን አደረግህ ተብለው ጥቁር ልብስ ለበስክ። ሁለተኛ ደግሞ ወረቀት ቤት ተገኘ ይባላል። ግን ፖሊሶች ነው ይዞ እዛ ውስጥ ደግሞ የገቡት ለቤት ፍተሻ ማለት ነው። ወረቀት እንዴ እንደዚህ አይነት ልብስ ለበስክ ተብሎ ይፈረድበታል እንዴ በፍርድ ቤት አለ እንዴ በህጉ በኢትዮጵያ ምን ህግ አለ ህግ እኮ የለም በቃ አሁን በኢትዮጵያ ህግ አለ ብለን እኮ እና ምንም እኛ ለዛ ነው ወዲህና ወዲህ የጨውን አሁን አንድ የፖለቲካ እንትን ካለ ፖለቲካ ተቀናቃኝ ካለ ፖለቲካ ተቀንቃኙን ኦሮሞ ከሆነ ወደ አባው አማራ ከሆነ ወደ ቅንጅት ሱማሊያ ከሆነ ወደ ኡጋደን እንደዚህ እንደዚህ እየፈረጁ እስላም ከሆነ ወደ ሽሮር ኬሳ እና እንደዚህ ወደ አሸባሪ እንትን እያሉ በቃ እያሰሩ አሁን ኢትዮጵያ እኮ እስር ቤት ነው ያለ ዛሬ የታሰሩ ሰዎች አሉ ዛሬ አው ብዙ ተማሪዎች ታስሯል። ብዙ ሰዎች ታስሯል። ግን እነሱ ኢንፎርሜሽን አይሰጡም። ሄዶ ከጠየቁም ደግሞ የሚጠይቀውን ሰው ወደ እስር ቤት ነው የሚያስገቡት። ሰው ራሱ በቃ አንድ ሁለት ሰው ሆኖ የሚነጋገር ሰው ከተገኘ መደብደም ነው። ሁለት ሰአት አንድ ሰአት ማታ ከምሽት ሰው ሰራተኛ ከስራ ስገባ አንዳንድ ሻይ ቦታ ማረፊያ ቦታ ተቀምጦ ስገባ ይደበደባል፣ ይታሰራል። እዚህ ደረጃ ላይ ነው ያለ ነው ሰአት እላፊ ታውጇል እንደ ነቀምት ላይ አልታወጀም። ለዛ አይደለም እንዴ? አሁን እኮ ከሁለት ሰዓት በኋላ ከአንድ ሰዓት በኋላ ወዲና ወዲ መንቀሳቀስ ሰው ግራና ቀኙን እያየ በፍርሃት ነው። በቃ ኑሮ አሁን በፍርሃት ነው። ስለ ጉዳዩ የደረሳቸው በጥልቀት የሚያውቁት ነገር እንዳለ ለመጠየቅ ወደ አዲስ አበባ ደውዬ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊና የመድረክ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ በቀለ ነጋን አነጋገርኩ። በተለይ ዛሬ አንድ ሶስት ቦታ ሪፖርት ደርሶናል የት የት ነው አንደኛ ነቀምት ነቀምት ያው ድብደባ ዝም ብሎ መንገድ ላይ የሚሄድ ሰው ይዞ መደብደብ ነገር አለ አርሲ ነገሌ ትምህርት ቤት አስረኛ ክፍል ማለት ነው። ማትሪክ ተፈትነው የሚገቡ ልጆችን መኪና አዘጋጅተው ከፈተና ሲወጡ እየደበደቡ ወደ መኪና የወረውሩ ነበረ። ጀልዱ ላይ እንደዚሁ ግንደ በረት ላይ ዝም ብሎ የተሰጠ ትዕዛዝ ይመስለኛል። እንግዲህ እኔ እንዴት እንዴት ዩኒፎርም ሊሆን እንደቻለ አይገባኝ። ወደ መኪና የወረውሩ ነበር ማለት ምንድን ነው? የሚያደርጓቸው ወደ እስር ቤት ነው። መኪና አዘጋጅተው ልጆቹ ከፈተና ጨርሰው ሲወጡ እየደበደቡ ወደ እስር ቤት ይወስዳሉ ነው የተባል ነው። ዛሬ ስንት ሰው ታስሯል በዚህ ሁኔታ? እንግዲህ እኔ ዛሬ የሰማሁት ወደ ነገ ላይ ሲል አስራ ሶስት ተማሪዎች ግንደበረት አቡና የሚባል ላይ ወደ ሀያ የሚሆኑ ነቀምቴ ላይ እንግዲህ ትክክለኛ ቁጥራቸው የለኝም። ያው የታሰሩ ነው ማለት ነው። እዛ ድብደባ አለ፣ ጉዳትም የደረሰባቸው ልጆች አሉ ነው የሚባለው። ጉዳት ማለት ምን አይነት ጉዳት ነው? ጥርስ የተሰበረ ልጅ አለ፣ እንደ አባትና እናት የሌለው ኦርፋን ልጅ ጥርሱ ተሰብረዋል አሉ በድብደባ። እሱ ነቀምት ላይ ነው እንግዲህ የደረሰን። እዛ የታሰረ ሰው መኖሩን ሰምታችኋል? አዎ ታስረዋል፣ ነው የሚሉ። ልጆቹን እየደበደቡ ያስሯቸዋል፣ ነው ያሉ። ሌላስ አካባቢዎች አሉ እንዲህ አይነት እንቅስቃሴ ያለባቸው? አለማያ ዩኒቨርሲቲ ደግሞ ትናንትና አስር ልጆች ታስረዋል። ታፍነው ተወስደዋል ከዩኒቨርሲቲ ነው የተባለ ነው። ታፍኖ ተወስደዋል ማለት ምን ማለት ነው? ሳይታወቅ ነው ወሳጃቸው፣ ጠፍተዋል። ምንድን ነው የሆነው? ወስደዋቸዋል። ያው ከዩኒቨርሲቲ ከግቢ ውስጥ ፖሊሶች ኃይሎች ወስደዋቸዋል ነው የተባለው። ማለት እንደወሰዷቸው እስካሁን ማወቅ አይቻልም። የደንብ ልብስ የለበሱ ናቸው የወሰዷቸው? አዎ ምንድን ነው እንደዚህ አሁን የጠሩልኝ አካባቢዎች ላይ እንደዚህ አይነት እንቅስቃሴ እየተካሄደ ያለበት ምክንያት፣ ምናልባት መረጃ ካለሁት እንግዲህ፣ እኔን የነገሩኝ ያው ባለፈው ሰልፍ ወጥቷል ሕዝቡ ሰላማዊ ሰልፍ መቼ መብት ነው ጥያቄ አቅርበዋል። በዛ ሳባ ይመስለኛል በዛ ሳባ ነው ነው ያሉት የቀሰቀሳችሁ ናችሁ እንዲያደርጋችሁ ናችሁ እየተባሉ ተማሪዎቹ እዚያ ምክንያት ነው እየታሰሩ ያሉት እየተደበደቡ ያሉት። አቶ በቀለ መቼም እርስዎ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ ኖት፣ የመድረክም የትልቁ ተቃዋሚ ጥምረት የስራ አስፈጻሚ ኮሚቴ አባል ኖት እና እርስዎ የሚነግሩን ነገር ተአማኒ ነው ብለን ነው የምናምነው። ለመሆኑ እነዚህ መረጃዎች በደረሷችሁ ጊዜ ለማጣራት፣ በቀጥታ ቀረብ ብሎ ለመከታተል የምታደርጉት ጥረት አለ? አዎ እንግዲህ አባሎቻችን እዚያ አሉ፣ ፓርቲ አባሎቻችን ተወካዮቻችን አሉ። እነሱ ናቸው ዋናው በመሬት ላይ ያሉት። እነሱ የሚሉን ነገር እውነተኛ ነው ብለን ነው የምንወስደው እኛ፣ ምክንያቱም የሚዋሹበት ምክንያት የላቸውም። ለመንግስት አካላት እስቲ ያቀረባችሁት አቤቱታ ስሞታ አለ? እስካሁን ድረስ ይህ ነገር ከተፈጠረ ወዲህ እንግዲህ ትናንትና ሀረማያ ላይ እንደዚህ አይነት ሁኔታ ከተፈጠረ ዛሬ ደግሞ በሶስት አካባቢዎች የሚነግሩኝ ሁኔታ ካለ መድረክም ይሁን ኦሮሞ ፌዴራሊስት ኮንግረስ አንዳች ድምፅ ማሰማት ይኖርበታል ብለን እናስባለን። ትክክል ነው፣ ትክክል ነው። እኛ እንግዲህ አሁን ያው ይሄንን ነገር ለመንግስትም ማሰማታችን መንግስት መቼም ያውቀዋል ብለን ነው የምንገምተው። ምክንያቱም ኮማንድ ፖስት ተቋቁሞ በኦሮሚያ ውስጥ እየተንቀሳቀሰ ነው ነው የተባል ነው፣ በይፋ በሚዲያ ነው የተነገረው። ይሄ ሰሞኑንም ደግሞ ያው እንግዲህ እየተነገረ ያለ ነገር አለ። እንግዲህ መንግስት አያውቀውም የሚል ግምት የለንም። ይሄንን እኛ ያው ያለን አማራጭ ግን መልሰን ለሱ ማመልከት ስለሆነ አያውቀውም ከሚል ሳይሆን፣ አንደኛ፣ እናንተ ማብራሪያ እንዲሰጣችሁ ምን እንደሆነ እየተካሄደ ያለው ለምንድን እንደሆነ እየተካሄደ ያለው፣ ሁለተኛ፣ መወሰድ አለበት የምትሉት እርምጃ ካለ እነዚያ እርምጃዎች እንዲወሰዱ የጠየቃችሁበትን ሁኔታ ለማለት ነው። አዎ እንግዲህ ሰብስበን እነኝህን ነገሮች አንድ ላይ ያጠቃለን እዚህ ነገተ ነጎዳያ ውስጥ ያንን እናደርጋለን። ስለ ሁኔታው ከመንግስት አካል የሚሰጥ መልስ ካለ ለመጠየቅ ቀደም ሲል ቃል በገቡልን መሰረት ወደ ኦሮሚያ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወደ ወይዘሮ ራቢያ ኢሳ ለበርካታ ጊዜ ደውለን ነበር። ስልካቸው አንድም ዝግ እንደሆነ ይናገራል አሊያም የመያዝ ምልክት ነው በተከታታይ የሚሰጠው አሁንም በተለመደው ሁኔታ የመንግስትን ምላሽ ባገኘን ጊዜ ከተጨማሪ መረጃ ጋር ይዘንላችሁ እንመለሳለን። ሰሎሞን አባተ ነኝ ለአሜሪካ ድምፅ ከዋሽንግተን አድማጮች፣ የምትከታተሉት በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። ሁለተኛው አጋማሽ ስርጭታችን በርዕሰ ወሬዎቹ ቀደም ሲል ጀምረነዋል። አሁን ደግሞ ቀዳሚ ቅንብር ወደሆነው ወደ አጥቢያ ኮከብ እናልፋለን። ኢትዮጵያዊ ዶክተር ኤልያስ ሰይድ ሲራጅ የአሜሪካን አሶሲሽን ኦፍ ክሊኒካል ኢንዶክሪኖሎጂስ የተባለው የሕክምና ባለሙያዎች ማህበር የዘንድሮ ተሸላሚ ናቸው። ድርጅቱ አመታዊ ጉባኤውን ባካሄደባት ዩናይትድ ስቴትስ የላስ ቬጋስ ከተማ ባወጣው ጋዜጣዊ መግለጫ እንዳስረዳው ለማህበረሰብ ባበረከቱት ልዩ ሙያዊ አገልግሎት ነው ዶክተር ኤልያስን ለሽልማት ያበቃቸው። በዚሁ ስራቸው ለእኛም የአጥቢያ ኮከብ እንግዳ ለመሆን ከበቁት ዶክተር ኤልያስ ሰይድ ሲራዥ ጋር ሳምንት የጀመርነው ቃል መልስ ተከታይ አሁን ይቀጥላል። አሉላ ከበደ ነው ዶክተር ኤልያስም ያወያያቸው። ዶክተር ኤሊያስ በተለየ ትምህርት ክፍል ምክትል ፕሬዚዳንት ሆነው እየመሩ ባሉበት አገልግሎት አንዱ ትልቁ ስራው የሰሩበት ፒፕል ቱ ፒፕል ከተቋቋመበት እንደ አውሮፓያን የዘመን አቆጣጠር ዘጠኝ መቶ ዘጠና ዘጠኝ አመተ ምህረት አንስቶ ቀደም ብሎ እንደገለጹት በርካታ ስራዎች እንደሰራ ይታወቃል። የኢትዮጵያን የጤና ሁኔታ ለማሻሻል ብቻ ሳይሆን ከሌሎች መሰል ማህበራትም ጋር በምተባበር በአለም ዙሪያ የሕክምና ባለሙያዎችን በማሰባሰብ በአመታዊ ስብሰባችሁ የምታደርጉትን በተከታታይ ዘግበናል። እስኪ እርሶ የሚመሩትም የትምህርቱን ቡድን ጎላ አድርገን እንመልከት። በአይነተኝነት የሚገለጽ ነውና ጥሩ ፒፕል ቱ ፒፕል ውስጥ ኢትዮጵያዊ ሐኪም ብዙ ነው ያለው አሜሪካ ውስጥ እና የሚሰባሰብበት አጋጣሚ አልነበረው በየጥጉ የኑሮውን ነበር የሚኖረው። ና ለምን የሚሰባሰብበት አመታዊ የሆነ መድረክ አንፈጥርም በሚል ተሰባስበን ከስድስት አመት በፊት ዋሽንግተን ከተማ ውስጥ የሚካሄድ አመታዊ ስብሰባ ጀመር። ያው ካአሁን በፊትም መጣ ሀቴ እንዳርጋሀል ሚቲንጎቻችንን በየአመቱ ከሁለት መቶ እስከ ሶስት መቶ ሰው አሰባስበን ከኢትዮጵያ ደግሞ እንግዶች እናመጣለን። የጤና ጥበቃ ሚኒስትር፣ የተለያዩ ሕክምና ትምህርት ቤቶች ዲኖች፣ የዩኒቨርሲቲ ፕሬዚዳንቶች፣ የተለያዩ ሐኪሞች በማምጣት እዚህ ያሉትን ኢትዮጵያውያን ሐኪሞች በተጨማሪ ደግሞ እዚህ ያሉ ፈረንጆችም ሙያ አጋሮቻችሁን፣ አዎ እነሱ ከኢትዮጵያ ከመጡት ጋር በማገናኘት ኢትዮጵያ ሄደው የሚሰሩበትን መንገድ ማመቻቸት ጥሩ መድረክ ሆነልም ማለት ነውና፣ ይህንን ስብሰባ በዋና ኮኦርዲኔተርነት የምሰራው እኔ ነኝ። ባለፉት ስድስት አመታት ይሄ ትልቁ ከሚባሉት አቺቭመንት የኦርጋናይዜሽኑ ይመስለኛል። አዎ ከዛ ጋር በማያያዝ ብዙ የህክምና ትምህርት ቤቶችን ኢትዮጵያ ያሉትን አሜሪካን አገር ካሉት የሕክምና ትምህርት ቤቶች አሜሪካን ካሉ ሰዎች ጋር የማገናኘት በተለይ ደግሞ አዳዲስ የትምህርት ፕሮግራሞች የትምህርት የትሬኒንግ ፕሮግራሞች ሲመሰረቱ የተለያየ አይነት ድጋፍ ማድረግ፣ የኢትዮጵያ ሆስፒታሎችና የሕክምና ትምህርት ቤቶች እዚህ አሜሪካን ካሉት ጋር ፓርትነርሽፕ ግንኙነት እንዲጀምሩ፣ ሰው ደግሞ ከዚህ በተለያየ መልኩ ኢትዮጵያ እንዲሄድ አበሾች ሐኪሞችም የሚሆኑ ፈረንጆችም የሕክምና እቃዎች የትምህርት እቃዎች ወደ ኢትዮጵያ እንዲሄዱ፣ ይሄ ደግሞ የርቀት ትምህርት የሚባለው የቴሌኮንፈረንሲንግ እንዲጀመር ምክንያቱም ኢትዮጵያ ውስጥ እንደምታውቀው የህክምና ትምህርት ቤቶች በጣም ተስፋፍተዋል። ሀያ አምስት የህክምና ትምህርት ቤቶች ነው ያሉት ኢትዮጵያ ውስጥ አሁን እና የአስተማሪዎች እጥረት ስላለ በቪዲዮ ኮንፈረንስ በቴሌኮንፈረንስ ከርቀት ማስተማር የሚቻሉበትን ነገሮች እነኝህን የመሳሰሉ ነው ዶክተር ኤልያስ። በተዘዋዋሪ ድርጅታችሁም ነው ፒፕል ቱ ፒፕልም ነው የዚህ ሽልማት ተጋሪ የሆነው። ቀደም ብለው እንደገለጹት ሌሎች መሰል የሙያ አጋሮችን እውቅና ማግኘቱን የሚያሳይ ሽልማት ተደርጎ ሊወሰድ ይችላል። በሌላ በኩል ግን እርስዎ ከመጡበት ማህበረሰብ ከተማሪነት ጎንደር ዩኒቨርሲቲ የሕክምና ትምህርቶን እንደተከታተሉ በኋላም ቅድም እንደገለጹልን በጀርመን የሕክምና ትምህርቶን እንደቀጠሉ ዛሬ ለደረሱበት የሙያ አገልግሎትና ኃላፊነት መብቃቶን ለሚመለከት ወጣት የሚሰጠውን ትርጉም እንመልከት። በምን አይነት መንገድ እዚህ ደረሱ የሚለውን መቃኘቱ አንድ በዚህ ሰዓት ስርጭታችን የሚከታተል ወጣትንም ሊያነሳሳ ሊያነቃቃ ይችላልና ምንድን ነው ለእርስዎ ለዚህ ስኬት በዋናነት ምክንያቶቼ ናቸው ለሰራሁት ለደረስኩበት ረድተውኛል የሚሏቸው? ጥሩ እንደነገርኩህ፣ ያው የሰራሁት ነገር ብቻዬን የሰራሁት አይደለም፣ ከብዙ ሰዎች ጋር የሰራ ነው እና ሁሉም እንዲመሰገኑ እፈልጋለሁ። ለጠየቀኝ ጥያቄ ለራሴ ግን ምንድን ነው ያው እኔ ያው ከልጅነት ጀምሮ አባታችን የትምህርት ሰው ነው። አስተማሪ ነበር። ከዛ ደግሞ የሀይ ስኩል ዲሬክተር ነበረ እና ቤታችን ትምህርት ነው በቃ ንብረታችን እና ትምህርት ተኩረን ጠንክረን ነበር የምንማረው። ከዛ ያው በዛ ጥንካሬ ነው ወደ ሕክምና ኮሌጅም ወደ ሌላውም የሄድኩት። በተጨማሪ ግን በተለይ አንዳንድ በተፈጥሮ ጎበዝ የሆኑ ልጆች የሚሳሳቱት ስህተት አለ። ምንድን ነው፣ ጎበዝ ስለሆንኩኝ ኝ ጠንክሬ መስራት የለብኝም የሚባል ነገር አለ እና ትክክል አይደለም። አንድ ሰው ያሰበበትን ዓላማ ጠንክሮ መስራት ነው ያለበት እና እንዳውም አንዳንድ ጊዜ እኔ ከተፈጥሮ ጉብዝና ይልቅ ጠንክሮ መስራት የበለጠ አስፈላጊ ነው ባይ ነኝ። ትጋት ይበልጣል ነው? ትጋት አዎ እና ብዙ ጎበዞች ላይ የማየው እንትን ነው እና ፖቴንሻላቸውን ሳይደርሱ ይቀራሉ። ድክመት ነው። ጠንካራ ሆነው በተፈጥሮ ታድለው ግን ትጋት ይጎላቸዋል። ጠንክሮ መስራት፣ ዲስፕሊን የሚባለው አንድ ነገር ላይ ለመድረስ የመሳሰሉ ነገሮች በጣም አስፈላጊ ናቸው። የተፈጥሮ ጉብዝና ብቻውን አያደርግም። ሌላው ደግሞ በተለይ ያው ውጭ ከወጣሁ በኋላ የተማርኩት ምንድን ነው፣ በራስ መተማመን የመሰለ ነገር የለም። ብዙ ጊዜ እኛ ድሮ ልጆች ሆነን ፈረንጆችን እንደ ማምለክ አይነት እነሱ ልዩ ፍጥረቶች እንደሆኑ እኛ ራሳችንን ዝቅ የማረግ ግን አሁን ነው ብዙ ዓመታት አሳልፈን ስናየው ነው ፈረንጆች አጋሮቻችን ናቸው። ያግዙናል፣ ሁሉን ነገር አብረን እናረጋለን። ነገር ግን ማምለክ የለብንም። እኛም ልናደረግ እንችላለን። ያን ትልቅ የመስራቱን አቅም እኛም ታድለናል። መትጋት፣ መጣሩ መሞከሩ ነው ነው የሚሉት። በጣም በጣም በራስ መተማመን የሚባል ነገር በጣም በጣም አስፈላጊ ነው። ለአገሮችም እድገት ራሱ እኮ ነው። በሕክምና ብቻም ሳይሆን በራስ መተማመን ሳይኖር ሲቀር ነው ዝም ብለህ ሌላ የሰራውን ብቻ ኮፒ ማድረግ ነው የምትፈልገው። ላለህ ችግር ካለህ ከአካባቢው ሁኔታው የሚመነጭ ሶሉሽን አይደለም የምታገኝለት ሌሎቹ የሰሩት ዝም ብለህ ኮፒ ማድረግ የምትፈልገው እና በብዙ ነገር ይሄዳል ይሄ ራስ መተማመን የሚሉት ነገር እና ለአዲሱ ጄኔሬሽን የምነግረው ከመጀመሪያውን ጀምሮ የፈለጋችሁትን ነገር ላይ መድረስ ትችላላችሁ። መልካም ምሳሌነቱ እንግዲህ ለሌሎችም የሚደርስ ብዙ መንገድ የሚወስድ ነው። ዶክተር ኤልያስ ሲራጅ በዚህ በዩናይትድ ስቴትስ በቴምፕል ዩኒቨርሲቲ የፊላደልፊያ የሕክምና ትምህርት ቤት የሕክምና ፕሮፌሰር የኢንዶክሪኖሎጂ እና የስኳር ሕክምና ፕሮግራሞችና ስልጠና ዲሬክተር፣ በድጋሚ እንኳን ደስ ያለት። ለጊዜው አመሰግናለሁ። ጊዜር ስጥልኝ። አመሰግናለሁ እኔም አድማጮች፣ ለምሽቱ የመጨረሻ ወዳደረግ ነው ውይይት። በቅርቡ በአዲስ አበባ ማስተር ፕላን ጉዳይ ዙሪያ ኦሮሚያ ውስጥ የተቀሰቀሰውን ተቃውሞ መነሻ ያደረገና በማስተር ፕላኑ እንዲሁም ቋንቋን መሰረት ባደረገ አከላለል ዙሪያ ከሶስት የኦሮሞ ተወላጆች ጋር ባለፈው ሳምንት መጨረሻ ትዝታ በላቸውና አዲሱ አበብ የጀመሩት ውይይት ነው አሁን የሚጠናቀቀው። ዶክተር ግዛቸው ቴሶ ከኦስሎ ኖርዌይ የከተማ ማስተር ፕላንና ፖሊሲ ምሁር ናቸው። ዶክተር ቡሻ ተአ ከቶሮንቶ መምህር የነበሩና አልፎ አልፎም ተጋባዥ የዩኒቨርሲቲ መምህር በመሆን በምርምር ስራ ላይ የሚገኙ እንዲሁም ዶክተር ደምሴ ኦሉማ በማኔጅመንት መስክ የግል አማካሪ ናቸው። ባለፈው ቅዳሜ የቀረበውን ውይይት ያቆም ነው። ዶክተር ደምሴ ኦሉማ በኢትዮጵያ ትምህርት ቤቶች የሚሰጠው ትምህርት በጎሳና በብሔረሰብ ላይ ብቻ የተማከለ መሆኑ ለብሔራዊ አንድነት ያለውን አደጋ ሲገልጹ ነበር። ዶክተር ግዛቸው ግን የችግሩ መንስኤ ቋንቋን መሰረት ያደረገ ፌዴራላዊ አስተዳደር ሳይሆን ፖሊሲው በዲሞክራሲያዊ መንገድ ያለመተግበሩ ነው በማለት ያጠኑትን የአዲስ አበባ ማስተር ፕላን በምሳሌነት በመጥቀስ ያስረዳሉ። እሺ፣ እኔ ችግሩ የት ጋ ነው የሚለውን ፕሮፌሽናል የሆነ ወይም የማስተር ፕላኑን አወቃቀር እና አፈጻጸም ችግር የት ላይ እንዳለ ለመግለጽ እፈልጋለሁ። ፕላኒንግ እና ዞኒንግ ኮሚሽን የሚባል አስተዳደር አለ። ያ አስተዳደር የለም። ይሄ አስተዳደር የሕዝቡን ቅሬታ ይሰማል፣ ወደ ከተማ ምክር ቤት ያስተላልፋል። ከተማ ምክር ቤት እንደዚሁ ያለው ውሳኔ ይሰጣል። ሁለተኛ ነገር ቀጣይ የሆነ የፍትህና የዳኝነት አገልግሎት የለም። ጉዳት ሲነሳ ይሄንን ይሄ መንግስት ልክ አልሰራም ተበደልኩ የሚል መጀመሪያ ለፕላኒንግና ዞኒንግ ኮሚሽን አቅርቦ ከዛ ለምክር ቤት ቀርቦ ምክር ቤቱን ቢሲል አንደኛ ደረጃ፣ ሁለተኛ፣ ሶስተኛ ደረጃና እስከ ከፍተኛ ፍርድ ቤት ድረስ ይግባኝ ጠይቆ ኤግዞስቲቭ የሆነ የፕላኒንግ ፕሮሰስ አካሄድ መኖር ነበረበት። ይሄ የለም በእኛ ሀገር ላይ፣ መጀመሪያም አልተሰራም፣ አሁንም የለም። እንደገና ደግሞ መንግስትን የሚከስ አንድ ግለሰብ ክሪቲክ እንኳን ቢያደርግ ለምሳሌ፣ እነ አቶ በቀለ ገርባ በዚህ የከተማ ቦታንና አያያዝን ክሪቲክ አድርጓል። በጣም ጊዜያዊ ነው፣ ከአራት ዓመት በፊት ነው ይህንን ነገር ያቀረበው። ክሪቲክ ስለተናገረ ብቻ እስር ቤት ተወርውሮ አሁን እስር ቤት ነው ያለው። ይሄ እንደውም መንግስትን የከሰሰ ሰው ማዘጋጃ ቤትን የከሰሰ ሰው የት ይዳኛል? አንድ የማዘጋጃ ቤት ባለስልጣን ካላግባ መብቱን ቢነካ የሚከስሰው ሄዶ አቤት የሚልበት ኢንስቲቱሽኖች፣ ተቋማት፣ የህግ ተቋማት የሉ ይሄ ዲሞክራሲያዊና ፍትሐዊነቱን ያጎለዋል። ማስተር ፕላኑን ይሄንን አወቃቀር የሌለው መንግስት ምን አድርጎ ነው? በደርግ ጊዜም የለም፣ በኃይለ ሥላሴ ጊዜም የለም። ይሄንን አሰራር ካላመጣን በስተቀር የተለየ ዲሞክራሲም የፌዴራላዊ አወቃቀርም ብናመጣ እነዚህን ኢንስቲቱሽኖች በቦታው ላይ መቆም አለባቸው። እሺ አመስ የለም መብት ራሱ ዶክተር ግዛቸው የተገደበ መሆን አለበት። መልካም ወደ ሁለቱ እንሄድ፣ ማጠቃለያ አለ። ሰዓታችን አያለቀ ነው። እንግዲህ ቀደም ያለውን አዲሱ የጠየቀውን ጥያቄ ሰምታችኋል። ዶክተር ቡሻና ዶክተር ደምሴ በሁለት በሁለት ደቂቃ አጠናቁልን። ጥያቄው ቤዚካሊ ምንድን ነው? እሱ የጠየቁ ጥያቄዎቹ ምናልባት ተማሪዎቹ እንደው ከአንዳንድ ጥያቄ ሁሉን ኢትዮጵያዊ የማያሳትፍ ጥያቄ እንዳይጠይቁ ምናልባት ምን ምክር ትሰጣላችሁ? ይሄ ኦሮምኛ የፌዴራል ቋንቋ የመሳሰለ እኔ ልቀጥል። እስከዚያ አመሰግናለሁ። በኤርተኝነት በመቻቻል ና እውቅና በመሰጣጣት ና በጋራ ተጠቃሚነት ካልተረጋገጠ በስተቀረ መዘዙ ብዙ ነው። ወደ ሩዋንዳ፣ ኮሶቮ ና ሲሪያ አይነት ሁኔታ ነው የሚመራ ስለዚህ ብዙነታችንን የመቻቻልና የመከባበር እንዲሁም ለአንድነታችን አስተዋጽኦ የሚያበረክት ለጥንካሬያችን መሰረት የሚሆን ሊሆን ይገባዋል እንጂ ወደ ኋላ ተመልሰን ልዩነቶችን ፈልፍለን አውጥተንና በልዩነቶቻችን ላይ አጉልተን ቁርሾና ቂም በቀል ይዘን ወደፊት ልንሄድ የምንችልባቸው ሁኔታዎች ስለሌሉ፣ ዛሬም በዩኒቨርሲቲ ደረጃ የተማሩና የተመራመሩ ወጣቶች አብረን መኖር በአለም ዙሪያ ነው ጊዜው የሚለው እንጂ ወደ ቀበሌና ቀያቸው ወርደው በጣም ጠባብ በሆነ አመለካከት ታጥረው መቀጠል የለባቸውም እና ለወጣቶቹም ለሌላውም የጎሳን ፖለቲካ የሚያራምሉ ወገኖች ማስተላለፍ በምፈልገው መልእክት ይሄ ነው። አመሰግናለሁ። እግዜር ይስጥልኝ። ዶክተር ቡሻታ። አዎ፣ እኔም ከዶክተር ደምሴ ጋር የሚጋራው ብዙ ነገሮች አሉ። በመጀመሪያ ደረጃ ተማሪዎቹ በአጠቃላይ አገር አቀፍ ጉዳይ ላይ ትኩረት እንዲሰጡ ከዛ ግን ምንድን ነው፣ እኛ እኮ የትኛውም ቋንቋ የጋራ ቋንቋ ከሆነ የሀገሪቷ የስራ ቋንቋ መሆኑ ላይ ችግር አይደለም። ሊሆን ይችላል ኦሮምኛም ቢሆን እና ግን ያንን ለማድረግ እኮ በጣም አስፈላጊ የሆኑ ብሔራዊ የሆኑ ስራዎችን ማከናወን መቻል አለብን። ለምሳሌ ሰፋ አርጎ ኢትዮጵያ ያለችበትን ሁኔታ ኢትዮጵያ የሚታድግበትን አንድ ላይ ሁሉም ብሔረሰብ ተሰብስቦ ተነጋግሮ ይሄኛ ቋንቋ ይሄኛ ቋንቋ ይሁን ብሎ ተስማምቶ የሚያደርገው ነገር መሆን አለበት ይሄ ነገር እና ኢትዮጵያ ውስጥ ሁሉም ሕዝብ የኢትዮጵያ ሕዝብ እያንዳንዳችን ወይም እዛ ኢትዮጵያ ውስጥ ያለው ሕዝብ በአጠቃላይ አንድነቱን፣ እኩልነቱን፣ ዲሞክራሲውን የሚያበለጽግበት መንገድም አንድ ላይ ሆኖ መፈለግ አለበት። በእርግጥ ምንድን ነው ከዶክተር ግዛቸው ጋር የምንጋራው ዲሞክራሲያዊ የሆነ አሰራር የለም፣ ፍትህ የለም፣ ዳኝነት የለም። ችግሮች የተባባሱት የሚዳኝ ዳኛ ትክክለኛ ፍርድ የሚሰጥ የለም ያለውን እንጋራለን። እና ይህንን ለማድረግ ደግሞ ዲሞክራሲ እንዲያድግ ደግሞ ስንፈልግ ሁላችን በአንድ ቋንቋ፣ በአንድ ሰንደቅ ዓላማ ስር ለአንዲት ኢትዮጵያ አንድ ላይ ስንቆም የሚመጣ ጉዳይ ነው። እሺ። እናመሰግናልማመስቅታ። እኔ እኔ ልቀጥል፣ ጊዜው እያለቀ አይደለም። እን እነዛ ተማሪዎቹ የሚያነሱት ጥያቄዎች በመንግስት ሳቦታጅ እንዳልሆነ ምን አይነት መከላከያ አለን? መንግስት ሳቦታጅ አድርጎት ሊሆን ይችላል። ይሄንን ነገር እንዴት ያለ በያዘ የሆነ ፖርት እንዳለ ታውቃላችሁ። በሌላው በኩል ደግሞ ይሄ የአንድነት ጉዳይ እኔ እየተቃጠልኩ የአንድነትን ሰበብ መደረግ የለበትም። ጎበዝ አንዱ ሲቃጠል አንዱም ማልቀስ አለበት። ይሄንን አንድነታችንን በዚህ ነው ማረጋገጥ ያለብን። የኦሮሞ ህዝብ ሲደማ ሌላው ተነስቶ ለምን ይደማል ብሎ አንድነቱንም መጋራት አለበት። የብክለት ጉዳይ ሲነሳ የኦሮሞንም ህዝብ ችግር መጋራት አለብን። ጥቅሙንም መጋራት አለብን። እኩል መጋራት አለብን። ይሄ መተሳሰብ፣ አንድነትና ልዩነት አመዛዝነን ነው መሄድ ያለብን። ሰው ጥያቄ ስላነሳ ጠባብ ነው ስከተባለ ዶክተር ቡሻታ ከቶሮንቶ፣ ዶክተር ደምሴ ኦሎማ ከሳን ሆዜ፣ ዶክተር ግዛቸው ቴሶ ከኖርዌይ፣ እናመሰግናለን። እግዜር ስጥ ይለ ጊዜያችሁ። በነገ ምሽት ሌላ ውይይት አለን። አድማጮች፣ አቶ ቦልቻ ደመቅሳ እና አቶ ልደቱ አያሌው በኢትዮጵያ ፌዴራላዊ ስርዓት አደረጃጀት ዙሪያ ውይይት ያደርጋሉ። የነገ ምሽት ቀጠሯችሁ ከእኛ ጋር ይሁን። ደህና ደሩ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል በዚህ የተሰናበትን። ደህና ደሩ።